ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችው የማክሰኞው መስከረም 25 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በቀዳሚው ዜና በኢትዮጵያ በእስር ላይ የሚገኙት ሶስት ጋዜጠኞችና ስድስት የዞን ዘጠኝ ጦማር ጸሐፊዎች የፍርድ ቤት ቀጠሮ ለሌላ ቀን ተላለፈ። ሁለቱ ሴት እስረኞች ይዞታቸው አለመሻሻሉን አስታውቀዋል። የችሎቱን ውሎ የተመለከተ ዘገባ ይዘናል። በሌላኛው ዜናችን በዛሬው ዕለት በዩናይትድ ስቴትስ እየተካሄደ የሚገኘውን የክልልና የአካባቢ ምክር ቤት የአገረ ገዢዎችና የከንቲባዎችን ምርጫ እንዳስሳለን። we have a fairly clear idea that the trends favor as they would normally the republican party በሌላ ዜና ኢቦላ የምዕራብ አፍሪካ ሀገሮች ኢኮኖሚ ላይ የሚኖረው ጫና እጅግ ከባድ እንደሚሆን አንድ የአፍሪካ ልማት ባንክ ዋና የምጣኔ ሀብት ኃላፊ ተናገሩ። በእርግጥ የዓለም ባንክ መላው የምዕራብ አፍሪካ 35 ቢሊዮን ዶላር ኪሳራ እንደሚደርስበት የሰጠውን ግምት አላምንም። በኢቦላ ክፉኛ በተጠቁት ሶስት የምዕራብ አፍሪካ ሀገሮች ወረርሽኙን በቁጥጥር ስር መዋል እየተቻለ ነው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ አስታውቀዋል። በኢቦላ በሽታ ዙሪያ ዛሬ ልዩ ዘገባዎችን እናቀርባለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እየጋበዝን የምሽቱን ዜናዎች ሰለሞን አባተ ያሰማናል። ጤና ይስጥልኝ እንደምን አመሻችሁ፣ ክቡራትና ክቡራን አድማጮች። የቡርኪና ፋሶ የተቃዋሚዎቹ መሪዎች ለዛሬ ጠርተውት የነበረውን ሕዝባዊ ሰልፍ ሰረዙ። ሰልፉ የተሰረዘው ተቃዋሚዎቹ ከወታደራዊዎቹ መሪዎች ጋር የብሔራዊ መግባባት መንግስት ለመመስረት ሊደራደሩ በመቀመጣቸው ነው። ፕሮሜስ አይቴፌት አሎፖዚሽን ፖሊቲክ ወታደራዊዎቹ መሪዎች የሽግግሩን መርሃ ግብር የሚያሳይ ሰነድ ፈጥነው ለማቅረብ ቃል መግባታቸውን የተቃውሞ መሪ ዜፌሪን ዲያብሬ አመልክተው እቅዱን ካዩ በኋላ ለውይይት ተመልሰው እንደሚቀመጡ ገልጸዋል። እስካለፈው አርብ ስልጣን ላይ የነበሩት ሀገሪቱን ላለፉት 27 ዓመታት የመሩት ፕሬዚደንት ብሌዝ ኮምፓውሬ ህገ መንግስቱን የስልጣን ዕድሜያቸውን ሊያራዝም በሚችል ሁኔታ ለመቀየር በመሞከራቸው ምክንያት በተነሳባቸው ህዝባዊ አመፅ ሲለቁ ወታደሮቹ ቢሯቸውንና ስራቸውን ተቆጣጥረዋል። የሽግግር ወቅት ፕሬዚደንት እንዲሆኑም ሌተና ኮሎኔል ኢዛክ ዚዳ የተሰየሙ ሲሆን እርሳቸውም ህገ መንግስቱን ለማቋረጥ ተጥሎ የነበረውን እገዳ እንደሚያነሱ ለተቃዋሚዎቹ ቃል ገብተዋል። በዚህም የሀገሪቱን የሽግግር መሪ ለመምረጥ የተቃዋሚዎቹም ድምፅ እንደሚቆጠር ወይም ተቃዋሚዎቹም እንዲሳተፉ ህገ መንግስታዊ መብት እንዲከበርላቸው ይደረጋል ተብሏል። የአፍሪካ ሕብረትም የሽግግር ወቅት መሪ መሆን ያለበት ሲቪል ነው ሲል ለተቃዋሚዎቹ ጥያቄ ድጋፉን ሰጥቷል። ኢራቅ ውስጥ ሱኒዎቹ ሙስሊሞች አክራሪዎች አደጋ እንደሚጥሉ በብርቱ ቢዝቱን በመቶ ሺዎች የሚቆጠሩ ሺያ አማንያን ዓመታዊውን አሹራ በዓል ለማክበር በቅድስቲቱ ከተማ ካርባላ ተሰብስበዋል። አማንያኑን ጸሎተኞች ለመጠበቅ የኢራቅ መንግሥት በአስር ሺህ የሚቆጠሩ ወታደሮችን በስፍራው አሰማርተዋል። የዩናይትድ ስቴትስ ህዝብ ዛሬ እንደራሴዎቹን እየመረጠ ነው። በተወካዮቹ ምክር ቤት 435 የህግ መምሪያው መቀመጫዎችና በህግ መወሰኛው ውስጥ ደግሞ ከመቶዎቹ መቀመጫዎች ሲሶ ያህሉ ናቸው። ዛሬ ምርጫ የሚካሄድባቸው ብዙ ትኩረት የተሰጠው እስካሁን በዴሞክራቶቹ የበላይነት ተይዞ ለቆየው ለህግ መወሰኛ ምክር ቤቱ የሚካሄደው ፉክክር ሲሆን ሪፐብሊካኑ ያጧቸውን ስድስት የልዩነት መቀመጫዎች ከዴሞክራቶቹ ለመንጠቅ ብርቱ ፉክክር ሲያካሂዱ ቆይተዋል። የፕሬዚደንት ባራክ ኦባማ የህዝብ ተቀባይነት መጠን እጅግ ወርዶ አሁን ከመቶ እጅግ በአርባዎቹ የመጀመሪያ ቁጥሮች አካባቢ የሚገኝ ሲሆን፣ ይህ ሁኔታ ዴሞክራቶቹን ሊጎዳ ይችላል እየተባለ ነው። ሪፐብሊካኖቹ ሴኔቱን ከመቆጣጠር አልፈው በተወካዮች ምክር ቤት ውስጥ አሁን የያዙትን የ233 መቀመጫ የበላይነት ሊያሰፉ ይችላሉ ሲሉ ተንታኞች ሲናገሩ ይሰማል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ፓርቲያቸው ወይም ዱማው ሰጥቷቸው የነበረውን በዩክሬን ጉዳይ ጣልቃ የመግባት ስልጣን እንዲሰርዝ መጠየቃቸውን የሀገሪቱ የዜና ወኪሎች ዘገቡ። ፕሬዚደንቱ ጥያቄያቸውን ዛሬ ያቀረቡት ለሕግ መወሰኛ ምክር ቤቱ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ለሩሲያው አቻቸው ስልክ መጥተው የፖለቲካውን ውጥረት ለማብረድ የዩክሬኑ መሪ ፔትሮ ፖሮሼንኮ የነደፉትን እቅድ እንዲደግፉ ጠይቀዋቸው ነበር። በሌላ በኩል ምስራቅ ዩክሬን ውስጥ በሩሲያ ዘመሞቹ ተገንጣዮች በተካሄደው አወዛጋቢ ምርጫ አሸንፈዋል የተባሉት የአማጽያን ቅርታ የአማጽያኑ መሪ ህዝባዊ ሪፐብሊክ ብለው የጠሩት ግዛት መሪ ሆነው ዛሬ ቃለ መሃላ ፈጸሙ። ምርጫው ህገ ወጥ ነው ሲል የዩክሬን መንግስት ተቃውሟል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር በኒውክሌርና በሰብአዊ መብቶች ጉዳዮች ላይ ለውይይት እንደማትቀመጥ መሪዎቹ አስታወቁ። እንዲህ አይነቱን አጀንዳ እንደ መንግስት ግልበጣ ጥረት አድርገው ነው የሰሜን ኮሪያ ሰራተኞች ፓርቲ መሪዎች የሚያዩት። የሴት ጓደኛውን የገደለው በደቡብ አፍሪካው አትሌት ኦስካር ፒስቶሬስ ላይ የተላለፈውን ብይንና ፍርድም በይግባኝ እንደሚሞግቱ አቃቢያነ ሕጉ አስታወቁ። የሀገሪቱ የህግ ማስከበር ባለስልጣን በፍርዱ ሂደት በእጅጉ ያዘነ መሆኑን ገልጿል። ዜናው በቃ ይህ የአሜሪካ ድምፅ ይቅርታ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በኢትዮጵያ በእስር ላይ የሚገኙት ሶስት ጋዜጠኞችና ስድስት የዞን ዘጠኝ ጦማር ጸሐፊዎች የፍርድ ቤት ቀጠሮ ያለ ውሳኔ በሌላ ቀጠሮ ተተካ። ሁለቱ ሴት እስረኞች ይዞታቸው አለመሻሻሉን አስታውቀዋል። የችሎቱን ውሎ የተከታተለው መለስካቸው አማሃ የሚከተለውን አቅርበዋል። የፌዴራል አቃቢ ሕግ በሽብር ወንጀል የከሰሳቸው ሰባት ጦማሪያንና ሶስት ጋዜጠኞች ማለትም ሶሊያን አሸመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤሉ አበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ በጠበቆቻቸው አማካኝነት የክስ ተቃውሟቸውን አቅርበው ከዚህ በቀደመው ቀጠሮ ደግሞ አቃቢ ሕግ ለተቃውሞ ምላሹ ሰጥቶ ነበረ። በዛሬው ዕለት ፍርድ ቤቱ የሁለቱን ወገን ክርክር መርምሮ ብይ ይሰጣል ተብሎ ሲጠበቅ ቆይቷል። ፍርድ ቤቱ እንዳለው ግን ጉዳዩን መርምሮ ብይን ለመስጠት ስላልቻለ ተለዋጭ ቀጠሮ ለህዳር 3 ቀን 2007 ዓ.ም ሰጥቷል። በተያያዘ ሁኔታ ከተከሳሽ ሴቶች መካከል ጉዳያቸውን በእስር ቤት ሆነው እየተከታተሉ የሚገኙት ማሌት ፋንታሁንና ኤዶም ካሳዬ በእስር ቤቱ አስተዳደር የሚፈጸሙባቸው በደል አሁንም እንደቀጠለ መሆኑን ለፍርድ ቤቱ አቤት ብለዋል ከዚህ በፊት ከዚሁ ችሎት ቀርበው ለማረሚያ ቤቱ ተወካይ ፍርድ ቤቱ ግልጽ ትዕዛዝ የሰጠ ቢሆንም እስረኞቹ አሁንም ዘመዶቻቸውን ከሌላው እስረኛ በተለየ መንገድ ለአስር ደቂቃዎች ብቻ እንደሚያገኙ አሸባሪዎች እየተባሉ በሌሎች እስረኞች ፊት እንደሚዘለፉና እንዲሸማቀቁ እንደሚደረጉ ሌሎችም የተለያዩ የማግለል ድርጊቶች እየተፈጸሙባቸው እንደሆነ ተናግረዋል። ፍርድ ቤቱ በሚቀጥለው ቀጠሮ የማረሚያ ቤቱ ዋና ዲሬክተር ቀርበው ምላሽ እንዲሰጡ ትዕዛዝ አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዛሬ ጥቅምት 25 በመላው ዩናይትድ ስቴትስ የክልልና የአካባቢ ምክር ቤት እንዲሁም የአገረ ገዢዎችና የከንቲባዎች ምርጫዎች ይከናወናሉ። የዩናይትድ ስቴትስ የሕግ ማውጫና የሕግ መወሰኛው ምክር ቤትን ሁለት ቤቶች ዴሞክራቶቹ ወይስ ሪፐብሊካኖቹ ይቆጣጠራሉ? ዛሬ መራጩ በድምፁ የሚያረጋግጠው ይሆናል። የምረጡኝ ዘመቻው ተጧጥፏል። ሪፐብሊካኖቹ የሴኔቱን አብላጫ ድምፅ እንደሚወስዱ በመተንበይ ላይ ነው። ዴሞክራቶች ግን በቀላሉ የኮንግረስ መቀመጫዎችን የሚለቁ አልሆንም። ፉክክሩ አሁንም ዛሬ ማምሻውን ድምፅ እየተሰጠ ሳለ ቀጥሏል። ድምፃቸውን ለማን እንደሚሰጡ ያልወሰኑ መራጮችን ለማግኘትና ለማሳመን፣ መራጮች እንዲወጡና ድምፃቸውን እንዲሰጡ ለመቀስቀስ የምርጫ ዘመቻ ሰራተኞች ደፋ ቀና እያሉ ነው። በጆርጂያ ግዛት ለሴኔት መቀመጫ የሚወዳደሩት ዴሞክራት ሚሼል ነን ከባድ ፉክክር ይጠብቃቸዋል በዚህ ምርጫ በነቂስ ሕዝብ ወጥቶ ድምፅ በመስጠት ለውጥ ለማምጣት እንደሚችል በማሳሰብ ላይ ነን ብለዋል ነን። ዴሞክራቱም ሪፐብሊካኑም የምረጡኝ ዘመቻቸውን እንዲረዱ ታዋቂ ፖለቲከኞችን በምርጫ የትንቅንቅ ሜዳዎች አሰማርተው ነው የሰነበቱት። ሪፐብሊካኑ የቀድሞ የፕሬዚዳንትነት ተወዳዳሪ ሚት ሮምኒንና ሴናተር ጆን መኬንን ሲያሰማሩ፣ ዴሞክራቶቹ ደግሞ የቀድሞ ፕሬዚዳንት ቢል ክሊንተንና የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንን ይዘዋል። ከነዚህ የምርጫ ፉክክር ሜዳዎች የጠፉት ፕሬዚዳንት ባራክ ኦባማ ናቸው። ምክንያቱም የሚስተር ኦባማ የህዝብ ድጋፍ በማሽቆልቆሉ የዲሞክራቲክ ፓርቲው ተወዳዳሪዎች ራሳቸውን ከኦባማ አልፎም ከዋይት ሀውስ አርቀዋል። አንዳንድ ተወዳዳሪዎች በእርግጥ በሚሽጋን ፕሬዚዳንቱ እንዲቀሰቅሱላቸው ጋብዘዋል። ለምን መምረጥ እንዳለባችሁ ላነጋግራችሁ እወዳለሁ። በሀገራችን በሕይወት ዘመናችን ካየናቸው የምጣኔ ሀብት ቀውስ በማገገም ረገድ ብዙ ለውጦች ተገኝተዋል። ባለፈው አራት ዓመት ተኩል ጊዜ የአሜሪካ የንግድ ተቋማት አስር ሚሊዮን አዳዲስ ሥራዎችን ፈጥረዋል። ባለፉት ስድስት ወራት ምጣኔ ሀብታችን በአስር ዓመት ጊዜ ታይቶ በማይታወቅ መንገድ በፍጥነት አድጓል። በሌላ ጎን ደግሞ ሪፐብሊካኖቹ የዴሞክራቲክ ፓርቲ ተቃዋሚዎቻቸውን ከፕሬዚዳንት ባራክ ኦባማ ጋር በማገናኘት ላይ ያተኩራል። የምርጫ ስልታቸው የኒው ሃምፕሸሩ ስካት ብራውን የኦባማና ሻሄን አጀንዳ እዚህ ላይ ይፈጸማል። ሪፐብሊካኑ የሕግ አውጪውን አካል በስፋት እንደሚቆጣጠሩ ይጠበቃል። በሴኔቱ ፉክክር ግን ስድስት መቀመጫዎችን ከዴሞክራቶቹ መቀማት ይኖርባቸዋል። ኖርም ኦርስቲን የአሜሪካን ኢንተርፕራይዝ ኢንስቲትዩት ተንታኝ ናቸው። አሁን ያሉትን መንፈሶች ስንቃኝ፣ ግልጽ እየሆነ የመጣው ነገር እንደተለመደ ሁሉ ሪፐብሊካኑ በመልካም ሁኔታ ላይ እንዳሉ ነው። የፕሬዝደንቱ ፓርቲ ያልሆነው ብዙን ጊዜ የመካከለኛውን የምርጫ ዘመን ድምፆች ያገኛል። ለዲሞክራቶቹ ግን መንገዱ ከበድ ያለ ነው። የሴኔቱን አብላጫ ድምፅ ለማግኘት እድል አላቸው። ሪፐብሊካኑ በሌላ ጎን የማሸነፍ እድሎች አላቸው። ዛሬ ማምሻውን ከጆርጂያ ይጀምርና በየተራ ከባድ ፉክክር የሚጠበቅባቸው ግዛቶች የምርጫውን ውጤት ማሳወቅ ይጀምራሉ። የሕግ አውጪው ምክር ቤት ማን ይቆጣጠራል የሚለው ጥያቄ ግን በሚቀጥሉት ጥቂት ቀናት ሊመለስ ይችላል፣ ወይንም ደግሞ ከተራዘመ እስከ ጥር ወር ሊጓተት ይችላል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በኢቦላ ክፉኛ በተጠቁት ሦስቱ የምዕራብ አፍሪካ ሀገሮች ወረርሽኙን በቁጥጥር ስር መዋል እየተቻለ ነው ሲሉ የተባበሩት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ አስታውቀዋል። የቪኦኤው ቪክተር ቢቲ ያጠናቀረውን ዘገባ ሰለሞን አባተ። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባለሥልጣናትና የአሜሪካ ጦር ክፍሎች እዚያ ለመገኘታቸው ምስጋና ይድረስ ላይቤሪያ ዋና ከተማ ሞንሮቪያ ውስጥ ሌሎችን ለአደጋ ሊያጋልጥ የማይችል የቀብር ስርዓት በዘጠና ከመቶ ተመንድጓል ብለዋል። አምባሳደር ሳማንታ ፓወርስ እሁድ ሲቢኤስ ከሚባለው የአሜሪካ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እንዲህ አይነቱ ሰው በሞተ በ24 ሰዓታት ውስጥ የሚፈጸም አደገኛ ያልሆነ የቀብር አፈጻጸም ሴራ ሊዮን ውስጥ ያለው ሽፋን መቶ ከመቶ ደርሷል። ሲዲሲ በተደጋጋሚ እንደሚለው ከኢቦላ የመዛመት አጋጣሚዎች ሰባ ከመቶ የሚሆነው የሚደርሰው በኢቦላ ምክንያት ከሞቱ ሰዎች የሚወጡ ፈሳሾች ቫይረሱን ስለሚይዙ በቅብር ጊዜ ነው። ይህ ሁኔታ በጥቂት ቀናት ወይም ሳምንታት ውስጥ ምን አይነት ውጤት ሊያስጨብጠን እንደሚጀምር መገመት ይቻላል። ለአደጋ የማያጋልጥ የቀብር ስነስርዓት ያስገኘው መሻሻል በአራት እና በአምስት ቀኖች የታየ ነው። ይህም የሆነው እንደ እውነቱ አሜሪካና እንግሊዝ ኃይሎቻቸውን በማሰማራትና ስፍራው ላይ ሆነው በመከታተል ባደረጉትም አስተዋጽኦ ነው። በላይቤሪያ በሴራሊዮንና በጊኒ ጉብኝት አድርገው የተመለሱት አምባሳደር ፓወርስ ስለ ኢቦላ አደገኛነት ብዙ ሰው እያወቀ መሆኑን ማህበረሰቡን የማንቃትና የማስተባበር ስራም በሶስት ሀገሮች ገጠሮች ሁሉ እየተካሄደ መሆኑን ገልጸዋል። ከምዕራብ አፍሪካ የሚነሱ ተጓዦች እንዳይገቡባት በማገድ ካናዳ በወሰደችው ውሳኔ ላይ አስተያየታቸውን እንዲሰጡ የተጠየቁት አምባሳደር ፓወርስ የኦባማ አስተዳደር የሚያምነው የአሜሪካን ሕዝብ ከአደጋና ከበሽታው ለመጠበቅ የሚመረጠው መንገድ የጤና ባለሙያዎችና ሌሎችም ማገዝ የሚፈልጉ ወደ አካባቢው እንደ ልብ መግባትና መውጣት እንዲችሉ በማድረግ ችግሩን እዚያው ምንጩ ላይ ለመፍታት መረባረብ ነው ብሎ ነው ብለዋል። በዩናይትድ ስቴትስና በላይቤሪያ መካከል ባለው ረዥም እድሜ ያስቆጠረ ታሪክ እንዲሁም ከሶስቱም ሀገሮች ጋር ባለን ወዳጅነትና መልካም ግንኙነት ምክንያት ምላሹን ሊያደናቅፍ የሚችል አንዳችም ተግባር አለመፈጸማችንን ማረጋገጥ እንፈልጋለን። እዚያ የነበርኩ ጊዜ ከሰማሁት መካከል ፕሬዝደንት ኦባማ ለኢቦላ ተጋልጣ የነበረችውንና ቴክሳስ ፕሪስፐቴሪየን ሆስፒታል ውስጥ ሕክምናዋን ስትከታተል ቆይታ ከኢቦላ ነጻ መሆኗ የተነገራት ነርስ ኒና ፋምን ወደ ራሳቸው አስጠግተው ሲያቅፏት ሰው በጣም ያደነቃቸው መሆኑ ይገኝበታል። እናም ከሰማኋቸው መልእክቶች አንዱ ሚስተር ኦባማ ኒና ፋምን እንዳቀፏት ሁሉ እኛንም መላው ዓለም ሊያቅፈን ይገባል የሚል ነው። እናም አሁን እኛን በስፋትና በጥንካሬ እያቀፈችን ያለችው ዩናይትድ ስቴትስ ነች። ሌሎች አገሮችም ንቃታቸውን፣ ጥረታቸውን ሊጨምሩ ይገባል ብለዋል። አሁን በጣም በአጣዳፊ ሁኔታ የሚፈለጉት የጤና ባለሙያዎች መሆናቸውን ፓወርስ አመልክተዋል። በዩናይትድ ስቴትስ የተቋቋሙት የኢቦላ ክትትልና ሕክምና ማዕከላት የሰው ኃይል ሙሉ በሙሉ የተደራጀላቸው ለአንድ ወር ብቻ ነው፤ ከዚያ በኋላ አይቆዩም። በመሆኑም ወደ እነዚያ አካባቢዎች ለመጓዝ ፈቃደኛ የሚሆኑና የሆኑ ባለሙያዎች ማበረታቻዎች ሊደረጉላቸው እንደሚገባ አምባሳደር ሰማንታ ፓወርስ አሳስበዋል። ወደ ሀገሮቻቸው ሲመለሱም የጀግና አቀባበል ክብርና ሞገስ ሊጠብቃቸው ይገባል። በተያያዘ ዜና ኢቦላ የምዕራብ አፍሪካ ሀገሮች ኢኮኖሚ ላይ የሚኖረው ጫና እጅግ ከባድ እንደሚሆን የአፍሪካ ልማት ባንክ ዋና የምጣኔ ሀብት ኃላፊ በአዲስ አበባ ተናገሩ። አኒታ ፓውል ከጆሃንስበርግ የላከችውን ዘገባ ትዝታ በላቸው ይዛለች። በምዕራብ አፍሪቃ የተሰራጨው የኢቦላ ወረርሽኝ ህይወት ብቻ ሳይሆን እያጠፋ ያለው ንግድ እንዲያዘግም ምርት እንዲቀንስ በማድረግ የአካባቢውን ኢኮኖሚም ነው። አብዛኛውን ጊዜ ገዳይ በሆነው ወረርሽኝ የተጠቁት ሀገሮች ላይ በሚኖረው ከባድ ጫና የአፍሪቃ ልማት ባንክ መሪዎች ከአለም ባንክና ከሌሎችም አለም አቀፍ የገንዘብ ተቋማት ጋር ይስማማሉ። የባንኩ ጊዜያዊ ዋና የምጣኔ ሀብት ኃላፊና ምክትል ፕሬዝደንት ስቲቭ ኬዚ ሙገሬዋ እሁድ በአዲስ አበባ ንግግር አድርገዋል። የኢቦላ ጉዳይ በጣም ውስብስብ ነው። ሰው ሁሉ ያልጠበቀው ነው። ስለዚህ የታማሚና የሟቹን ህዝብ ቁጥር ስትመለከት በተለይ በሽታው ያጠቃው አካባቢ ላይ የሚኖረው ጫና በጣም ከባድ ነው። ሆኖም የዓለም ባንክ ባለፈው ወር መግቢያ ላይ የምዕራብ አፍሪካ አገሮች ጊኒ፣ ላይቤሪያና ሴራሊዮን ከባድ የኢኮኖሚ ውድቀት እንደሚደርስባቸው የሰጠውን ጨለምተኛ ትንበያ ኬዚ ሙገሬዋ አይጋሩም። የኢኮኖሚ ጠበብቱ የራሳቸውን አሃዝ ባይገልጡም የዓለም ባንክ በኢቦላ ምክንያት ሀገሮቹ ላይ የ30 ቢሊዮን ዶላር ኪሳራ ይደርሳል ያለው ግን በጣም አሉታዊ ነው ብለዋል። በእርግጥ የዓለም ባንክ መላው የምዕራብ አፍሪቃ 35 ቢሊዮን ዶላር ኪሳራ እንደሚደርስበት የሰጠውን ግምት አላምንም። ያ ሪፖርት ብዙ ትክክል ያልሆኑ ነጥቦች እንዳሉበት የተገለጠ ስለሆነ ቁጥሩ የተባለው ላይሆን ይችላል። ስለዚህ ትክክለኛ መረጃ የለንም ማለት ነው። 35 ቢሊዮን ዶላር ኪሳራ የሚለው እጅግ የተጋነነ እንደሆነ እገምታለሁ። ሆኖም ኪሳራ ይኖራል። በተለይም ፍርሃትና አሉባልታ የሚያስከትሉት ኪሳራ የበለጠ እንደሚሆን አምናለሁ። ይህም የሆነበት ምክንያት አሉ። የአፍሪቃ ልማት ባንክ ዋና ጠበብት ኬዚ ሙገሬዋ በኢቦላ ከተጠቁት ሶስት ሀገሮች ሁለቱ ቀደም ብሎም እንዲህ አይነቱን ወረርሽኝ ለመዋጋት የሚያስችል የመዋቅር ግንባታ የሌላቸው በኢኮኖሚ የተዳከሙ ናቸው ብለዋል። ሌሎች የአፍሪቃ ሀገሮች የኢቦላ ወረርሽኝን በተሻለ ሊከላከሉ እንደሚችሉም ጠቁመዋል። እነዚህ አገሮች ለየት ያሉ ናቸው። በኢቦላ በጣም የተጠቁትም ቀደም ብሎ በኢኮኖሚ በጣም ደካማ ስለነበሩ ነው። ለብዙ ዓመታት የአስተዳደር መዛባት ውስጥ አልፈው ገና እያገገሙ ነበር። ላይቤሪያና ና ሴራ ሊዮንን ብንወስድ ለምሳሌ ለረጅም ዘመናት የእርስ በርስ ጦርነት ሲካሄድባቸው ነበር። ስለዚህ የአፍሪካ አገሮች ለምሳሌ ምስራቅ አፍሪካ ሀገሮች በጥሩ ሁኔታ ላይ ይገኛሉ። እንዲህ አይነቱን ወረርሽኝ እንዴት እንደሚቋቋሙ በእርግጠኝነት መናገር አንችልም። ነገር ግን አሁን ከተጠቁት ሀገሮች በተሻለ እንደሚሆን መገመት እንችላለን። የአፍሪካ ልማት ባንክ ጊዜያዊ የኢኮኖሚ ኃላፊ ባለሙሉ ተስፋ ትንበያ የተሰማው የዓለም ጤና ድርጅት ደብልዩ ኤች ኦ በበኩሉ በተላላፊው ስለ ተጠቁት ሀገሮች ጥሩና መጥፎም ዜና አዘል ሪፖርት እያቀረበ ነው። የዓለም ጤና ድርጅት ኢቦላ በላይቤሪያ ጋብ እያለ በሰራሊዮን ገጠሮች ግን ስርጭቱ እየባሰ መሆኑን ይጠቁማል። አድማጮች፣ ተከታዩ የጤና ዝግጅትም በኢቦላ በሽታ ዙሪያ ነው የሚያተኩረው። አዘጋጅና አቅራቢው ሰለሞን አባተ ነው። የዓለም የጤና ድርጅት ስራ በዛበት ይሆን እንዴ? በተለይ ምዕራብ አፍሪካን ኢቦላ እያመሰ ባለበት ሰሞን የተላላፊ በሽታዎችን ጉዳዮች የሚከታተል ሌላ ተቋም ሳያስፈልግ አይቀርም እየተባለ ነው። ይህ ሐሳብ ደግሞ አንዳንድ የድጋፍ ድምፆችንም እያገኘ ነው። ፊላዴልፊያ የሚገኘው የፔንሲልቬንያ ዩኒቨርሲቲ የስትራቴጂያዊ ስጋቶችና ምላሾች ጥናት ኢንስቲትዩት ዳይሬክተር ዶክተር ሃርቬ ሩብን ሰሞኑን ለባልደረባዬ ጆዲካ ፖዋ በሰጡት ቃል አካባቢያዊ ክስተቶች ዓለም አቀፍ መዘዞች አሏቸው ብለዋል። ኢቦላን በዋና ኤግዚቢትነት አቅርበዋል። ድንበር ዘለል የሆኑና ዓለምን የሚያሰጉ በሽታዎችን የመቆጣጠር ሥራ አሁን እንደሚታየው የተበታተነ ወይም ያልተቀናጀ በክፍተቶች የተሞላና የተቆራረጠ ነው ብለዋል። ዶክተር ሩብንና ረዳታቸው የኢንስቲትዩቱ ተባባሪ ዳይሬክተር ኒክላስ ሳይደል በኒው ሳይንቲስት መጽሔት ላይ በሰፈረ ጽሑፋቸው ይህንን እውነት ለኢቦላ እየተሰጠ ባለው ምላሽ ማስተዋል ይቻላል ብለዋል ዶክተር ሩብን። የዓለም ምላሽ የዘገየና ያልተሟላ ነው። ይህ ደግሞ በብዙ ደረጃዎች ያለ አሳዛኝ ሁኔታ ነው። ሰዎች ግን እየሞቱ ነው። ንግድ ተስተጓግሏል። የምጣኔ ሀብት ልማት ተደናቅፏል። ከሁሉም በላይ ግን ሰው እየሞተ ነውና እንደ አንድ ዓለም አቀፍ ማኅበረሰብ የተሻለ ሥራ ማከናወን በቻል ነበር። እንደ ድንበር የለሽ ሐኪሞች ዐይነት ለራሳቸው ሕይወት ብዙ ሳይጨነቁ ሌሎችን ለመርዳት የተሰለፉ የተናጠል ቡድኖች አሉ። ዓለም አቀፍ ማኅበረሰብ ግን ያንን ማድረግ ተሳነው። እንዲህ ዐይነቱ ሁኔታ ቢፈጠር ምን እንሆናለን? ምን እናደርጋለን? እያሉ ለብዙ ጊዜ ሲጨነቁ፣ ሲሰጉ የቆዩ ብዙዎች እንዳሉ ሩብን ይናገራሉ። በተላላፊ በሽታዎች ቁጥጥር ላይ የሚሠራ ጠንካራ ዓለም አቀፍ የማስተባበሪያ ስርዓት ቢኖር ኖሮ ሁሉም ባይሆን እንኳ አሁን ከሆነው ሁሉ ብዙውን መከላከልና ማስቀረብ የተቻለ ነበር። ይህኮ ቀድሞ መገመት መተንበይ ይቻል የነበረ ክስተት ነው። ለረጅም ጊዜ ስናወራውና ስንጽፍለት የቆየነው ጉዳይ ነው። ብዙ ዓመታት፣ ብዙዎች ሌሎችም ስለዚህ ሁኔታ ጽፈዋል። ቲቢ፣ ወባ፣ የተለያዩ ተላላፊ የጉበት በሽታዎች፣ በልማድ የወፍ በሽታ እየተባሉ የሚጠሩ፣ ኤምኢአርኤስ በሚል ምህፃር የሚጠራው የመካከለኛው ምስራቅ የመተንፈሻ አካላት መታወቅ፣ ኢንፍሉዌንዛ፣ ኩፍኝ፣ የልጅነት ልምሻ ወይም ፖሊዮና ኢቦላ የዓለም የጤና ድርጅት ለብዙ ዓመታት ሲከታተላቸው የቆየ የት እንዳሉና መቼ እንደሚከሰቱ የሚያውቃቸው ከተላላፊ በሽታዎቹ ጥቂቶቹ ናቸው። በዚያ ላይ ተላላፊ ላልሆኑ እንደ ስኳር ያለቅጥ መወፈር፣ ከልብና የደም ሥሮች እንዲሁም የደም ዝውውር ሥርዓት ጋር የተያያዙ የጤና እክሎችና ካንሰር የሚከሰትበት ሰው ቁጥር በፈጣን ሁኔታ እየጨመረ ነው። እኔ የዓለም የጤና ድርጅትንም ሆነ ሌላ ማንንም ለወቅስ አይደለም የምናገረው። እነርሱ በሚያስጨንቋቸው ብዙ ጉዳዮች ከመጠን ባለፈው ሁኔታ ተወጣጥረዋል። በተላላፊ በሽታዎች ምክንያት የሚሞተው ሰው ቁጥር በሌላ በምንም ምክንያት ከሚጠፋ ሕይወት እንደሚበልጥ መከራከር ይቻላል። ከእነዚህ በሽታዎች ብዙዎቹ ለመከላከል የሚቻሉ ናቸው። የዓለም የጤና ድርጅት ደግሞ ብዙ ኃላፊነቶችና ሥራዎች አሉበት። በሌላ በኩል ደግሞ የኢቦላን ያህል ትኩረት ያልተሰጠው ሌላ የጤና ቀውስ እያንሰራራ ነው ሲሉ ዶክተር ሩብን እያስጠነቀቁ ነው። ዝርዝር ከተባልኩኝ በአንደኛነት የምጠራው ችግር በመላው ዓለም እና በዚችም አገር ጭምር ጸረ ተሕዋስያን መድኃኒቶችን ወይም አንቲባዮቲክስ መድኃኒቶችን የለመዱ ባክቴሪያ ናቸው። ይህ ወረርሽኝ አሁን አዳርሶናል። ደግሞም በዚህ ምክንያት ብዙ ጥፋትና አደጋ ከፊታችን ተደቅኗል። ከመጠን በላይ ማጋነን ባልፈልግም ሆስፒታሎቻችን ውስጥ ግን ለሁሉም አንቲባዮቲክ መድኃኒቶች የማይበገሩ ወይም የለመዷቸው ባክቴሪያ ወይም በሽታ አምጪ ተሕዋስያን አሉ። ይሄ እጅግ ግዙፍ የሆነ ችግር ነው። ዶክተር ሩብን ተላላፊ በሽታዎችን የሚያስተባብር መዋቅር እንዲኖር እንዲፈጠር ሲጠይቁ፣ ሁሉም ሀገሮች የሚያጋጥሟቸውን የተላላፊ በሽታዎች ስጋቶች ይዘው የሚሄዱበት የተሻለ ትኩረት የሚያገኙበት ቦታ እንዲሆን ነው። በእጃችን ላይ ምን ጥሬ ትገኛል? ልናመርታቸው የምንችል በሙከራ ላይ ያሉ መድኃኒቶች አሉን? እነዚህ መድኃኒቶች የማሰራጫ መንገዶች አሉ? ትርጉም ያለው ቅኝት ልናካሄድ የምንፈልግባቸው መንገዶች ሳሉ? ክትባቶችና መድኃኒቶች ለሚያስፈልጓቸው አካባቢዎች ልናደርስ የምንችልባቸው የተለያዩ ድንጋጌዎች በአንድ መስመር ለማስገባትና ለማጣጣም የምንችልባቸው መንገዶች አሉ። ለተላላፊ በሽታዎች ትኩረት መስጠት ስንል እነዚህን ጉዳዮች ማለታችን ነው። የተላላፊ በሽታዎች ጉዳዮች ዓለም አቀፍ አስተዳደር መዋቅር ሲሉ ትርጉም ያላቸውን ግብአቶች ከተባበሩት መንግሥታት ድርጅትና ከሌሎችም የሚያገኝ በመንግሥታትና በግል እጆች የሚቋቋም ራሱን የቻለ ተቋም ማለታቸው እንደሆነ ዶክተር ሩብን ጠቁመዋል። በኒው ሳይንቲስት መጽሔት ላይ የወጣው ጽሑፋቸው አራት የተሳሰሩ ዓላማዎችን ዘርዝሯል። የመጀመሪያው የተላላፊ በሽታዎችን መረጃዎች እጅግ ፈጣን በሆነ ሁኔታ እንዲሰበሰቡ፣ እንዲሰራጩ ወይም እንዲዳረሱና እንዲተነተኑ ማስተባበር። ሁለተኛ፣ የግሉ ዘርፍ መድኃኒቶችን፣ ክትባቶችንና የምርመራ ግብዓቶችን ተመጣጣኝ በሆነ ዋጋ ማዘጋጀትና ማቅረብ እንዲችል ማበረታታት። ሦስተኛ፣ በረቂቅ ተሐዋስያን ምክንያት የሚፈጠሩ የጤና ስጋቶችን ማጥናትና መፈተሽ የሚቻልባቸው የዓለም አቀፍ ማዕከላት መረቦችን መፍጠር። አራተኛ፣ እጅግ የተሻሉ ለሚባሉ የቤተ ሙከራዎችና ቤተ ምርመራዎች ሕግጋትና የሥነ ምግባር አሰራሮችን ማበረታታትና ማስፋፋት ናቸው። ሐሳቡ በቢሮክራሲ የተተበተበ ተቋም እንዲፈጠር አይደለም ይላሉ። ሩብን ቀላልና ዘመናዊ እንዲሆን እንፈልጋለን። ውሳኔዎች በበቂ ማስረጃ ግልጽ በሆነ ሁኔታ እንዲሰጡ እንፈልጋለን። ይህም ሲሆን ሁሉም ተጠቃሚ በሚሆንበት ሁኔታ የዓለም መሪዎች እውቅና ሰጥተውት መሆን ይኖርበታል። እዚህ ድንበር የሚባል ነገር የለም። ተማሪዎቻችንን ስናስተምራቸውና ሌክቸር ስናነብላቸው ከሁሉም ነገር ይልቅ ኢቦላ ያለው እዚያ ነው፣ ሩቅ ነው፣ ሳይደርስብን ይጠፋል እንላቸው ነበር። አሁን ኢቦላ ኒውዮርክ ገባ፣ ቴክሳስ ገባ። ስለዚህ እነዚህ የተወጠሩ ሐሳቦቻችንን መልሰን ማጥናትና ማስተዋል ይኖርብናል። ሮቢን እንደሚሉት በሕዝቡ መካከል በየሰው በየቤቱ በየመንደሩ በሚደረግ ጥረት መጀመር ይችላል። ግን ዛሬ መጀመር አለበት። መጀመር ያለበት ዛሬ ነው። ይህንን ንግግር በዓለም ዙሪያ ማሰማት ስጀምር ከራሴ ከሕክምናው ማኅበረሰብ ከብዙ መንግሥታዊ ያልሆኑ ድርጅቶች ከምህንድስናውና ከፖሊሲ አርቃቂና አውጪው ማኅበረሰቦች ጭምር እጅግ ብዙ ድጋፍ አግኝቻለሁ። የትምህርትና የምርምሩ ማኅበረሰብም ይህንን ይገነዘባል። በሀገሮች በተለያዩ ይዞታዎችና በተለያዩ የምርምርና የእምነት ክፍሎች ደረጃ መተባበርን ለምደናል። አሁን ያሉን የማንቂያ ቃላት ፈጠራና ዘርፈ ብዙነት ናቸው። ዘርፈ ብዙነትን ባለብዙ ዕውቀት አካልን የሚሻ ካለ ይህ ማለት እርሱ ነው። የፔንሲልቬንያ ዩኒቨርሲቲው የሕክምና ፕሮፌሰር ዶክተር ሃርቬ ሩብን የሚፈልጉት ይህ ተቋም ራሱን የሚችል እንዲሆን ነው። በችሮታና መዋጮ ላይ ብቻ የሚመረኮዝ ከሆነ አቅምም ዕድሜም አይኖረውም። የስትራቴጂያዊ ስጋቶችና ምላሾች ጥናት ኢንስቲትዩት ሐኪሞች፣ የሕግ ባለሙያዎች፣ የንግድ መሪዎች፣ መሐንዲሶች፣ የፖለቲካ ሳይንቲስቶች የሚገኙበት ተቋም ነው። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኤ ኒውስ ዶት ኮም ስላሽ አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኤ አማሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንጠብቃችኋለን። እስከዚያው ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።